ኦብላያ ወፍ በዛብሎን በምትገኘው በጋየር የምትኖር የአማቴ ልጅ ጆናስ፣ ተነስ ወደዛች ወደ ታላቋ ከተማ ወደ ነነዌ ገስግስ። ስለ ክፋታቸው ገሥጻቸው፣ እንዲመለሱ ንገራቸው። ባይመለሱ ግን የሚመጣባቸውን አስታውቃቸው። ወደ እኔ ወጣለችና ክፋታቸው ኤሎሄም ኤሎሄም፣ ወደ ነኖዌ አልሄድም፣ አልሄድም፣ በጭራሽ በጭራሽ አልሄድም። ወዴት ሂድ እያልከኝ እንደሆንክ አውቀሃል። ነኖዌ የማን ከተማ እንደሆነች ዘንግተሃል። የእስራኤል ብርቱ ጠላት የአሦር ንጉሠ ነገሥት መንግሥት ዋና ከተማ ናት። ይሄ እንዴት ላንተ ይጠፋሃል? የለ የለ ኤሎሄም፣ አሁን የማይሆን ነገር ብለሃል የማይፈጸም አዝሃል። ወደ ነኖዌ ወደ ነኖዌ አልሄድም፣ አልሄድም፣ አልሄድም። ወደ አሕዛብ ያውም ወደ ጠላት ከቶውኑ አልላክም። ምንም ብትለኝ አልሰማህም። አንተ ሩኅሩ ትሑት፣ ደግ የፍቅር አምላክ ብትሆንም፣ እኔ ግን እኔ ግን እቅጩን ልንገርህ፣ ወደ ነኖዌ አልሄድም። ከክፋታችሁ ተመለሱ፣ ያለበለዛ ትጠፋላችሁ ብዬ ብሰብክላቸው በመጀመሪያ አይሰሙኝም። ልበ ደንዳናዎች ናቸው። ለእኔ መልእክት አዳማጭ ጆሮ ከቶውኑ የላቸው። ቢሰሙትም እንኳን ቃሌን ሲያውቁ የጠላት አገር ነቢይ መሆኔን እንደ ሟርትእና እንደ ስድብ ያዩታል እኮ ድስኩሬን። አባ አልሄድም አባ አልሄድም በጭራሽ ወደ ነነዌ አልሄድም። ማስጠንቀቂያና ተግሳጽ እኮ አምላክነትህን ለሚያቅ ለተቀበለ ሕዝብ ነው። ከቶ አንተን ሳያውቅ ጣዖት ለሚያመልከው ለድንጋዩ፣ ለዛፉ፣ ለተራራው ለሚሰግደው፣ ኧረ ትጠፋላችሁ፣ ተመለሱ ብለው ይህ ከቶ ምን ትርጉም አለው? አልሄድም አባ አልሄድም ኦ ወደ ነኖዌ ወደ አሶር ከተማ፣ ወደ እርኩሰት እና ወደ ክፋቷ ማማ አልሄድም፣ አልሄድም። ተወኝ አባባ ተወኝ። እስከ ዛሬ ስታዘዝ ኖሬ አለው፣ ዛሬ ግን ተወኝ፣ ተወኝ፣ ተወኝ ብያለሁ፣ ተወኝ። እንደው ምን ያህል እንኳን ብትጠላኝ፣ ባትችል እንኳን ኀጢአቴን ይቅር ልትለኝ፣ እንዲህ ዐይነቱን ፍርድ ትፈርድብኝ፣ ለማያምኑ ለአመፀኞች አሳልፈ ትሰጠኝ? ይህንን ይህንን ነው ለእኔ የምትመኘው። የእኔ መጨረሻ እንግዲህ ይህ ነው። ለእኔ ለእኔ የሚገባኝ ይህ ነው። ከሌሎች ነቢያት ተነጥዬ ወደ አሦር ማንጉጎች ተጥዬ፣ በዚያ መክሰም ነው ዕጣዬ። እሺ በለኝ እሺ በለኝ አባብዬ። ነኖዌ በሦስት ቀን ውስጥ ትገለበጣለች በኀጢአቷም ትጠፋለች ብዬ ከሰበክሁ ወዲህ ሕዝቡ ከኀጢአቱ ቢጸጸት፣ አንተ እንደለመድከው ምሕረትህን ምዕረትህን ስታውርድ እኔ የተነበይኩት ትንቢት ሳይፈጸም ይቀራል። ከዚያ ወዲማ ማን ነቢይ ብሎ ያስበኛል? ያውም በባዕድ አገር፣ ያውም በባዕድ አገር ሐሳዊ ነቢይ ተብዬ ልዋረድ? ረ አባ ተወኝ፣ ከቶውንም ወደ ነነዌ አልሄድም። ከሁሉ ከሁሉ የሚያሰጋኝ ቃል አባይ መሆኔ ነው። የሚያስፈራኝ፣ አዎ ቃል አባይ፣ አዎ ቃል አባይ። ያማቴን ልጅ ዮናስ፣ ከቶ ሐሳቤ አይለወጥም። እኔ ለፍጥረት ሁሉ አላደላም፣ ሳላስጠነቅቅም አልፈርድም። አሁንም ያማቴን ልጅ ዮናስ፣ ወደ ታላቂቱ ከተማ ወደ ነኖዌ ገስግስ፣ ክፋታቸውን ገስስ። ተነስ ዮናስ፣ ተነስ። አዎ፣ አዎ፣ አውቃለሁ። ሳትናገር በፊት ታስባለህ፣ ከተናገርክ መች ትመለሳለህ? አሁን እኔም አቋሜን ልንገርህ። መቼም አንተም መቼም አታውቅም፣ አስገድደኸኝ። አሁንም አልሄድም ስልህ ስማኝ። አውቃለሁ ትተውኛለህ፣ ፍቃዴን ታከብርልኛለህ። ያለያ ግን፣ ያለያ ግን ሐሳቤ ይህ ነው ከፊትህ ኮበልላለሁ፣ ይኸው እወቀው ቁርጡን። ሐሳቤን እተዋለሁ፣ ነቢይነቴን። እንደ ማንኛውም አይሁድ የጽድቅ መንገድን ልሄድ በግሌ ግን እየጠበቅሁ ሥርዓትህን ሁሉ እያከበርሁ በቃ ለራሴ እኖራለሁ። ነቢይ መሆኔን እተዋለሁ። ምኵራብና ካህናቱ ሕዝቡ ሁሉ ግን ነቢይ እንዳይለኝ እሄዳለሁ ወደ ተርሲስ ከቶ ማንም ወደማያቀኝ በቃኝ በቃኝ፣ ነቢይነቱ በቃኝ። እኔ እኮ አንተን በደንብ አውቀሃለሁ። ዛሬ ማስጠንቀቂያውን አስለፍፈ ነገ ሕዝቡ ተጸጽቶ ንስሐ ሲገባ አይተህ ደግሞ ምሕረትህን ታወርዳለ። ትቀጣላችሁ፣ ትጠፋላችሁ ብለን ኧረ ስንት ጊዜ አንገታችንን ቀለስን። እናማ አባባ ይባስ ብለህ ዛሬ በአዛ ፊት ልታሳጣኝ? ቃል አንደበቴ አንዳች ሆኖ ሳይገኝ አንተ ማሐሪ ርኅሩኅ ልትባል፣ እኔ ቃራባይ ቀጣፊ ልባል? አይሆንም አባባ አይሆንም፣ አይሆንም፣ አይሆንም። ደግሞ ደግሞ ምሕረትህ እንኳን ቢጠቅማቸው ወደ እውነት ንስሐ ፍሬ ቢመራቸው መልካም ነበር እኮ ቢያድናቸው ምን አለ፣ ምን አለ በለይ ነገ አንተ ስትምራቸው፣ ርህራዬን በማየታቸው መልሰው ይከዶአል። አውቃለሁ አይተው አንዳች እንዳላረካቸው። እና እና ለምን አባባ ለምን ታለፋኛለህ ከንቱ ድካም ወደ ነነዌ፣ ወደ ነነዌ በጭራሽ እግሬን አላነሳም። ከአንተ ፊት እኮ በልላለሁ። ሥራዬን ሁሉ እተዋለሁ በራሴ ፍቃድ ከአገልግሎቴ እለያለሁ። ያማቴን ልጅ ዮናስ ወደ ነነዌ ገስግስ፣ ስለ ክፋታቸው ሕዝቡን ገስስ። ኤሎሔም ኤሎሔም፣ ወደ ነነዌ አልሄድም። ወደ ነነዌ አልሄድም። በጭራሽ፣ በጭራሽ አልሄድም። ኮብላዩ ወፍ ክፍል ሁለት ዮናስ በባሕሩ ውሃ ርሶ በወደቡ አሸዋ ላይ ወድቆ ይታያል ዮናስ ኀይሉን አየሁ የሐዊን ኀይሉን አየው ባሕሩን ገለባበጠ ወጀቡን አስነስቶ ውኾችን አናወጠ እኔን እኔን ለመመለስ አንዱን ምስኪን አዘዘው ታላቁን የባህር ፍጡር። ወደ ነነዌ ላለመሄድ ከፊቱ ለመኮብለል ወደ ኢዮጴ ስወርድ ኢዮጴ እንደ ደረስኩኝ ወደ ተርሲስ የምትሄድ አንዲት መርከብ አገኘሁኝ። እንዲህ ነው እኮ ሲሳካ። ዋጋውን ሁሉ ከፍዬ በመርከቧ ተሳፍሬ ወደ ተርሲስ ጉዞ ጀመርኩኝ። ከመርከቧ ውስጠኛ ክፍል በግሩም ማረፊያ አልጋ ላይ ተኝቼ ረፍቴን ሳጣጥም የአሴት ሕልሜን ሳልም፣ አምላክ ግን ተቆጥቶ መርከቧን ማናወጥ ጀምሯል። ታላቅ ባህር ተናወጠ፣ ውሃው ተገለባበጠ። መርከበኞቹ ተጨነቁ፣ የሚያደርጉትን መላውን አጡ። ሲወድቁ ሲነሱ፣ በፍርሃት ሲጨነቁ፣ እኔ ግን ለጥ ብያለሁ፣ ጭው ባለ እንቅልፍ እዋኛለሁ። አንዴ ሲጠሩ አምላካቸውን፣ ወደ ባህሩ ሲጥሉ ዕቃቸውን፣ እኔ ግን በጥልቅ እንቅልፍ ውስጥ ተኝቻለሁ። መቼ ይህንን ሁሉ ሰምቻለሁ? እንደ እኔ ከመርከቧ ውስጥ ገብተን የተኛን ሰዎች ተደላድለን ላለመታዘዝ አምላክን ወደ ተርሲስ እየኮበለልን በዚህ ዓመፃችን ምክንያት ይሆናል መርከቧ ማዕበል ያጋጠማት። የመርከቡ አለቃ ወደ እኔ ቀረበና፣ ምን ነው ተኝተሃል ወንድም፣ እንዳንጠፋ ተነስተህ ወደ አምላክህ አትለምንም አለኝና ቀሰቀሰኝ። አይ እንኳን ከሰው ልተባበር እንደ ተጣላሁ አላወቀም ከታላቁ አምላክ ጋር። ስደናገር ግራ ገብቶኝ የሚይዘው የምለቀው ጠፍቶኝ ዝም ብዬ ተፍ ተፍ እያልኩ ጥቂት ጊዜ አሳለፍኩ። ግን ዐውቅያለሁ ይህ ሁሉ የሆነው በእኔ ነው። ታመነታ ሚስጥሩን ላወጣው መርከበኞቹ ተስፋ ቆርጠው እንዲህ ሲባባሉ ሰማሁ። ይህ ክፉ ነገር በምን አግኝቶናል? እናውቅ ዘንድ ዕጣ እንጣጣል። የእኔም ስም ገባ ከዕጣው፣ አምላክም ምስጢሩን አወጣው። ዕጣው ዕጣው በእኔ ላይ ወደቀ፣ የችግሩ ምክንያት የእኔ በደል መሆኑ ታወቀ። እስቲ ንገረን መንገደኛው ይህ ነገር በምን ምክንያት ነው የሆነብን? እባክ ምስጢሩን ንገረን ያንተ በደል ምንድን ይሆን? ለመሆኑ አንተ ማነ? ምንስ ሥራ ትሠራለ ብለው በጥያቄ አፋጠጡኝ፣ ምስጢሩን እንድገልጽ አስጨነቁኝ። እኔ እኔ ኅብራዊ ነኝ እወቁኝ ባሕር የብሱን የፈጠረውን የማመልክ የሰማይ አምላክን። እና ይህ ያደረግከው ምንድን ነው? እስቲ በደልህን እንወቀው ይህ አምላክ ወደ ነነዌ ላከኝ። እኔ ግን አሻፈረኝ ብዬ ወደ ተርሲስ እየሄድኩ ነኝ እና ባሕሩ ጸጥ እንዲልልን ምን እናድርግ እስቲ ንገረን አሉኝ። ጭንቅ ቢላቸው ፍርዱን ለራሴ የሰጠው በእኔ ምክንያት በእኔ ምክንያት ስለምን ትሰቃያላችሁ? እኔን አስወግዱኝ ጨክናችሁ አንስታችሁ ወደ ባሕሩ ጣሉኝ ከመርከባችሁ አስወግዱኝ ብዬ ተማጸንኳቸው። እኔ እንደሆንኩ መኖርን ጠልቻለሁ። እነሱ ግን በእኔ ሊፈርዱ ፈሩ። ወደ ባሕሩ ወደብ ለመድረስ በብዙ ተጣጣሩ፣ ግን ልፋታቸው ከንቱ ሆነ፣ ጉልበታቸውም ባከነ። በመጨረሻ ባልቻሉ ጊዜ ለማዳን የኔኑ ፍርድ አደረጉት። እውን ስለዚህ ወደ አምላካቸው ጮኸው ስለ እኔ ሕይወት ተጸጽተው ይቅር እንዲላቸው ለምነው ወደ ባሕሩ ወረወሩኝ። ወዲያው ባሕሩ ጸጥ አለ። አመፀኛውን ከማስወገድ ውጪ ሌላ ምን መፍትሔ አለ? ከዛማ ከዛማ ያለመታዘዝ ዳፋ ይዘፍ ቀኝ ጀመር። የማዕበሉ አረፋ ስንፈራገጥ ከመስመጤ በፊት ይሰማኝ ነበር መርከበኞቹ መሥዋዕት ሲያቀርቡ በአምላክ ፊት በምስጋና ቃላት ሲሳሉ፣ ስለት ሲሰግዱ፣ የአብርሃምን አምላክ ሲያመልኩት። ከዚያም ወደ ጥልቅ ባሕር ወረድኩኝ። ሞገዱ ወጀቡ በላዬ ላይ አለፈብኝ። ውኖች እስከ ነፍሴ ድረስ ከበቡኝ። ጥልቁ ባሕር ዙሪያዬን ዋጠኝ። የባሕሩ ሳር በራሴ ላይ ተጠመጠበብኝ። ቁልቁል ወደ ባሕሩ ጥልቅ ወረድኩኝ። ወደ ተራሮች መሠረት ዘከትኩኝ። በምድርና በመወርወሪያዋ ለዘላለም ተዘጋሁኝ። አይ መከራ፣ አይ ጭንቀት! እንዲህ ሥቃይ ሲበዛብኝ ወደ አምላኬ መጸለይ ጀመርኩ። ነፍሴ በዛለችብኝ ጊዜ አምላኬን አሰብኩኝ። ጸሎቴም ወደ እርሱ ወደ መቅደሱ ገባች። ከጥልቁ ባሕር ገስግሳ ከጸባዎት ደረሰች። ከጥልቁ ባሕር ገስግሳ ከጸባዎት ደረሰች። ጸሎቴን ሰማ እንደገና አሰበኝ። አምላኬ ከዘላለም እስከ ዘላለም ይመስገናል። ያንን ትልቅ ዓሣ ነባሪ አዘዘው፣ አምላክ ነውና ላከው። የባሕሩ አውሬ ሲመጣብኝ አፉን ከፍቶ ሊውጠኝ ስቅስቅ ብዬ አለቀስኩኝ። እኔን ሊያድን መሆኑን መቼ አወኩኝ? ስቅስቅ ብዬ አለቀስኩኝ፣ በመጨረሻዬ አዘንኩኝ። ፍርዴ ይህ ነው ወይ ብዬ ጮህኩኝ። ራሴን አሳልፌ ሰጠውኝ። ግን የአምላክ ጥበብ ድንቅ ነው። በአሳው ሆድ ውስጥ ሆኜ በሱ ስንጥብ ተነፈስኩኝ። በሱ ሕይወት ውስጥ ኖርኩኝ ሦስት መዓልትን አሳለፍኩኝ። በሦስተኛውም ቀን ይኸው በዚህ አሸዋ ላይ ተተፋውኝ። ዮናስ ዮናስ يوناس تنس ودننوي ايه جسكس لازم ملكتين عدوس كفيل ዮናስ በአንዲት ኮረብታ ላይ ዳስ ሰርቶ ተቀምጦ ይታያል። ዮናስ ተንበርክኮ እየጸለየ እነሆ ለምናሃለው፣ በጾም በጸሎት ከሕይወት ይሻለኛል ሞት። እባክህ አምላኬ አሰናብተኝ፣ በቃ ሞት ነው የምመኝ፣ መኖር አልፈልግም፣ ግደለኝ። ገና ሳልነሣ ከአገሬ ነበር ይህንን መናገሬ። አንተ ቸር ይቅርባይ ታጋሽ የምትጸጸጥ ። <http> <pilgrimage> <inequity> ምሕረትህ የበዛ የምትመለስ ወደ ምሕረት ባሕሪህን እኳ አውቃለሁ፣ ከብዙ ልምዴ ተምሬያለሁ። ቃል አባይ ታደርገኛለህ፣ ሕዝቡ ቢጸጸት ትምራለህ ብዬህ አልነበረም ብዬህ አልነበረም? ገና ይህ ሁሉ ሳይደገም አሁንም ትጠፋላችሁ ብዬ ባሕዛብ ሁሉ ፊት ለፍፌ፣ ይኸው በሦስት ቀን ይሆናል ያልኩት على تفصمم بي طفاحو تنبيت باخ باهازا فيت كما واري دي بفيت زعري ونول نموت نموت لاموت فراوت النبر يفرحت ين النبر يفرحت لذين ود ترسيس لما كوبل لتنسحت اس جنقه ببهاروس نباري ሆድ ሦስት ቀን ቀብረህ በአሸዋ በምድረ በዳ አንገላተ የተርሲስ መንገዴን አሰናክለህ ነኖዌ በሦስት ቀን ትገለበጣለች ብዬ እንድሰብ ካዘኸኝ ቃሉን ራስህ ሰጠኸኝ በአፌ ላይ አኑረህልኝ የሦስት ቀን መንገድ በምትሰፋው በታላቋ ከተማ ነኖዌ የአንድ ቀን መንገድ ተጉዤ ከመካከሏ፣ በአደባባይ ላይ ቆሜ ሁሉ ሰው እየሰማ ነነዌ በሦስት ቀን እንደምትጠፋ መርዶዋን ለዓለም ሳሰማ፣ ምናልባት ምናልባት ታደርገው መስሎኝ ልቤ ጥቂት እያመነታብኝ፣ ተስፋ ያደረግሁት ሳይሆን የፈራሁት ደረሰብኝ፣ የፈራሁት ደረሰብኝ። ይኸዋ የነነዌ ሕዝብ ከትንሽ እስከ ትልቁ ንጉሥ በጸጠትና በንስሓ ጸሎቱ ከፊት ሲደርስ አንተም ተጸጽተህ ምሕረትን ከዙፋንህ አፈሰስክ። ይኸው ይኸው ሦስት ቀን አለፈው እንደ ማርካቸው ልቤ አወቀው። የእኔ የማስጠንቀቂያ ተረት ሆነ፣ ያንተ ምሕረት ግን ገነነ። አቤት አቤት አቤት ይህንን ጉዴኝ የግብፅ ሕዝብ ሲሰማ ምን ያህል ይሆን? የኢትዮጵያ ሕዝብ ሲሰማ ምን ይላል? ያህዌ ማሃሪ ይቅርባይ ነው ይሉሃል። ከሜዲትራንያ ኤፍራጥስ እስከ ህንድ ውቅያኖስ ያሉት ነኖዌ ይቅር መባሏን ዜናውን ሲሰሙት ከጨካኝ አምላኮቻቸው ወደ አንተ ነው የሚመለሱት። እኔ ግን እኔ ግን የነቢይ ወኪል ሆኜ አባይ እባላለሁ። ቃል ማስጠንቀቀይን ከቶ ለማን አቀርባለሁ? ስለዚህ ስለዚህ ምንም አልጠቅምም፣ መሞት ይሻለኛል። ቆሜ ሕዝቡን ባስጠነቅቅ ከቶ ማን ይሰማኛል? ሞት ይሻለኛል፣ ሞት ይሻለኛል፣ ሞት ይሻለኛል። እባክ ፍቀድልኝ ልሙት፣ እባክ ፍቀድልኝ ልሙት። ዮናስ በእውኑ ትቈጣ ዘንድ ይገባል? የሕዝቡ መዳን ሊያስደስትህ እኮ ይገባል። ቶኝ ቶኝ ቶኝ አሁንም ቃሌን ፈጽምልኝ፣ ኤሎሄም እማጸናሃለውኝ። ዐመፀኛና የሕዝብ ጠላት ይህን እሻዋለሁ ስታጠፋው ማየትን የዚህ ሕዝብ መጨረሻ ምን እንደሚሆን እንደ ትናንት በኮረብታው አፋፍ ላይ ሆኜ ልመልከት። ከበላዬ ያለሽው አንቺ የቅል ተክል ሆነሽ ጠል ከፀሐይ ከሙቀት እኔን አሳረፍሽ። ምን ነው በአንድ ቀን ውስጥ ደርቀሽ፣ ጠወለግሽ፣ ረገፍሽ? ለዚህ ንዳድ ቃጠሎ አጋልጠሽ ትሰጪኛለሽ? በንዴቴ ላይ ንዴት ትጨምርብኝ አለሽ። እንግዲህ በስንቱ ልበሳጭ ተፈጥሮም ጠመመብኝ። ራባቴ ሆይ ስማኝ ስማኝ ስማኝ እባክህ እንድሞት ፍቀድልኝ። ስማኝ ስማኝ ሕዝቡ ሕዝቡ አምላክም ሲትወኝ ማንም አልሰማም ሲለኝ አንቺ ግን ከጨካኟ ፀሐይ ከልለሽኝ ከትኩሳቷ ስቃይ ፀሐይማ ፀሐይማ ከአምላክዋ ጋር ተባብራ ልታቃጥለኝ ወሰነች። በምስኪኑ ነቢይ ላይ እንዲህ ተረባረበች። ኦ ግን ምን ነው? ቅሌ ጠሎችሽ ጠወለጉ፣ ገና መስግኜ ሳልጨርስ ከእኔ ከራሴ ላይ ያፈገፈጉ። አንቺም አንቺም እንደ ፀሐያዋ እኔን ጀመርሽ ለመግዳት አምላኬ ጥላ ከለላይ ቃል አባይ ያደረገኝ በጥላዋ እንዳልል ጽናና እችም ቅጠል ካደችኝ። ኦ ኦ ኦ እንግዲህ ምን ተስፋ አለኝ? አምላኬ ባክ ግደለኝ፣ አሰናብተኝ፣ አሳርፈኝ። በቃኝ፣ መኖር በቃኝ፣ በቃኝ፣ በቃኝ። ፀሐይዋም በረታችብኝ ሰውነቴም እጅግ ዛለ። ጌታዬ፣ እረ ብትገለኝ ምን አለ። ዮናስ፣ በእውኑ ለዚች ቅል ትቈጣ ዘንድ ይገባሃል? ተው ዮናስ፣ ተው ተው፣ ዮናስ አስተውል። እቈጣለሁ፣ እቈጣለሁ፣ እጅግ በጣም እቈጣለሁ። እስከ ሞት ድረስ እቈጣ ዘንድ ይገባኛል። ቁጣ ሁሉ ቢከመር እንኳን ያሰኛል። አንተ ትበቅል ዘንድ ላደከምክባት፣ አንተ ትበቅል ዘንድ ላደከምክባት፣ ላላሳደግካት፣ ላልኰተኰትካት ማዳበሪያ ላልሰጠሃት፣ ውሃ ላላጠጠሃት፣ በአንድ ሌሊት በበቀለች የሜዳ ተክል ለምትሆን እንዲህ የምትሆነው ብግን፣ ኧረ ዮናስ ለምን ይሆን? እኔ ግን ዮናስ ልቤ የሚራራልኝ ውስጤ የሚላወስብኝ ቀኝና አገራቸውን ለማያውቁት ከመቶ ሀያ ሺህ በላይ ለሚበልጡት የነነዌ ሕዝብና እንስሳቶች ያሳስቡኛል። የኔ ፍጥሮች አይሁድና አረማዊ ትንሽና ትልቅ ሳልል ማንም እንዳይጠፋ ነው የእኔ ልብ የሚያስብ። እናም ፍጥረት ሁሉ ለእኔ እኩል ነው ማንንም ከማንም የማለየው ዓላማዬ ሁሉ እንዲድን ነው። ተረዳኸኝ? ዮሐንስ ተረዳኸኝ? አንተ ቀድሞም እንዳልከኝ እኔ ቸር ይቅርባይ፣ ታጋሽ፣ መሐሪ አምላክ ነኝ። ወደ እኔ የሚመለሱትን ሁሉ እምራለሁ። ይቅርብዬ እመለሳለሁ። ይቅርብዬ እመለሳለሁ። ይህ ባሕሬ ዘላለማዊ ነው። ይሄው ነው ዮናስ። ይኸው ነው ባሬ፣ ጸባዬ ይሄ ነው ዮናስ። እንግዲህ ተረዳው። ይሄው ነው ይሄው ነው ይኸው ነው። እሰይ እሰይ እሰይ! የነነዌ ሕዝብ ደስ ይበላችሁ። ይቅርባ የአምላክ ምሕረት አደረገላችሁ። እንግዲህ ግብፅም ስሚ ምሕረቱን የኢትዮጵያም ስሚ ይቅር ማለቱን። ራሱን ላዋረደ ሁሉ በጸጸት ይቅር ይላል የኛ አምላክ። ይብላኝ እንጂ ይብላኝ እንጂ ለኔ፣ ውሸት ለሆነች ቃሌ ይብላኝ እንጂ ለኔ፣ ወይኔ ወይኔ ወይኔ፣ ለኔ ለኔ ለኔ ለኔ ለኔ።